በቅርቡ አይቮሪኮስት በተካሄደው ብሔራዊ ምርጫ 83 ከመቶውን የመራጭ ድምፅ በማሸነፍ ለሁለተኛ ጊዜ አገሪቱን ለመምራት የተመረጡት የአይቮሪኮስቱ ፕሬዚደንት አላሳን ዋታራ በቀጣዩ የስልጣን ዘመናቸው በሀገሪቱ ያለውን ድህነት በግማሽ ለመቀነስና ብሔራዊ እርቅን ለማስፈን የሚጥሩ መሆናቸውን ገለጹ። አላሳን ዋታራ ባለፈው ሐሙስ የምርጫው አሸናፊ ይፋ ከተደረገ በኋላ ከፈረንሳይኛ አገልግሎት የአሜሪካ ድምፅ ጋዜጠኛ ጋር ቃለ መልስ አድርገዋል። ዝርዝሩን ሳሌም ሰሎሞን ታቀርበዋለች። ፕሬዚደንት አላሳን ዋተራ የአይቨሪ ኮስት ብሔራዊ ምርጫን 83 ከመቶ በማሸነፍ ለሁለተኛ ጊዜ መመረጣቸው ከአምስት ቀናት በፊት ይፋ ሆኗል። በሚቀጥለው የስልጣናቸው ዘመን አላሳን ዋተራ በአገሪቱ ድህነትን በግማሽ ለመቀነስና ብሔራዊ እርቅ ለማስፈን እንደሚጥሩ አስታውቀዋል። በ2003 ዓ.ም በአይቨሪ ኮስት በተካሄደው ብሔራዊ ምርጫ ላይ በተነሳው ግጭት ወደ 3000 የሚሆኑ ሰዎች እንደተገደሉ ይታወሳል። ባለፈው ሳምንት የተጠናቀቀው ምርጫ ግን ሰላማዊ እንደነበረ ተገልጿል። የፖለቲካ ተቀናቃኛቸው ፓስካል አፊ ንጉሳን አገሪቱ ካለፈው ምርጫ ማጥ ለማውጣት በምታደርገው ጥረት የሕዝቧ መከፋፈልን ካልፈታች ወደፊት ችግር እንደሚፈጠር ይገልጻሉ። አላሳን ዋተራ የምርጫውን ሂደት እንዲህ ይገልጹታል። ምርጫው በጣም ጥሩ ነበር። ግልጽ ተአማኒና በዴሞክራሲያዊ ሂደት ስለተፈጸመ ግሩም ነበር። ከዚህ በፊት የተካሄደው ብሔራዊ ምርጫ ሁከት የሞላበት ስለነበር ከአሁኑ ምርጫ ውጤት ብዙ መሻሻሎችን ጠብቄ ነበር። ለሀገሬ አዲስ ህገ መንግሥት ባጸድቅ በጣም ደስ ይለኛል። የሕዝቡን ሕይወት ለማሻሻልና ለወጣቶች እድል መፍጠር በጣም አስፈላጊ ነው። ሀገሪቷ ሰላምና ዴሞክራሲ እንዲሰፍንባት እጥራለሁ። በኮትዲቯር የሥልጣን ዘመኔ ሲያበቃ ማየት የምፈልገው ሀገራችን የዴሞክራሲ ሞዴል እንድትሆን ነው። ምቹ የኢኮኖሚ ፖሊሲና ሁኔታዎች ሕዝባዊ መግባባትን እንደሚያስከትሉ እየተመለከትን ነው። ከዚህ በፊት ካየነው ቀውስ የዛሬው ምርጫ ከ50 በመቶ የሚሆኑ ሰዎችን ያሳተፈና ሰላማዊ መሆኑ እድገትን ያሳያል። ለሚመጣው ትውልድ ይህንን አካሄድና አሰራር ማስቀጠል አለብን። የአይቮሪ ኮስት ህገ መንግስታዊ ፍርድ ቤት የምርጫውን ውጤት አጣርቶ ከአንድ ሳምንት በኋላ አሸናፊውን ለማረጋገጥ እቅድ አለው። የምክር ቤቱ ማረጋገጫ ፕሬዝደንት እዋተራን ቃለ መሀላ አስፈጽሞ ለሚቀጥሉት አምስት ዓመታት ሀገሪቱን እንዲያስተዳድሩ ህጋዊ ይሁንታ የሚሰጥ ይሆናል።